የአዲስ አበባ ከተማ አስተዳደር የጋራ መኖሪያ ቤቶችን እጣ ማውጣት ተከትሎ በኦሮሚያ ክልል በተለያዩ አካባቢዎች ተቃውሞ መቀስቀሱ ተሰምቷል። ሙክታር ጀማል ከአዲስ አበባ ተከታዩን ልኮልናል። የአዲስ አበባ የጋራ መኖሪያ ቤቶች በእጣ ዕደላ አስመልክቶ በትላንትና ዕለት የወጣውን ዜና ተከትሎ በተለያዩ የኦሮሚያ ክልል የተቀሰቀሰው ተቃውሞ ዛሬም ቀጥሎ ውሏል። ሰልፈኞቹ በኮዬ ፈቼ፣ በወሊያ አራብሳ እና ሌሎች ከአዲስ አበባ ከተማ አስተዳደራዊ ወሰን ውጭ የሆኑ አካባቢዎች ላይ አርሶ አደሮችን በማፈናቀል ነዋሪዎችን ማስፈር የለበትም በማለት ተቃውሟቸውን አሰምተዋል። በጅማ፣ ሆለታ፣ ሻምቡ፣ ከሚሴ፣ ወሎ፣ አሰላ፣ ሻሸመኔ፣ አወዳይ፣ አዳባ ባሌ ሮቤ እና ሌሎች አካባቢዎች ተመሳሳይ ተቃውሞዎች መሰማታቸውንም ተነግሯል። በጋራ መኖሪያ ቤቶች አካባቢ ተቃውሞ ወጥተው ያናገርኳቸው ሰው ይህን ተናግረዋል። ሮማ እኛ መልኩን ቀይሮ የመጣው ማስተር ፕላን ከኦሮሞ ሕዝብ ላይ ይቁም ነው እያልን ያለ ነው። አዲስ አበባ የተፈናቀሉት አርሶ አደሮች ወደ ቦታቸው ይመለሱ ነው እያልን ያለ ነው። እኛ የምንጠይቃቸው ጥያቄዎች የኦሮሞ ህዝብ የሚጠይቀው ጥያቄ ብዙ ጥያቄዎች አሉ። እነዚያ ጥያቄዎች መልስ ያገኙ ነው እያለ ያለ ነው። ይህን ነው እኛ ከነሱ የምንፈልገው። ድርጊቱ ቀረ የተባለውን ማስተር ፕላን በስውር የመፈጸም ሴራ ነው ያሉት ሰልፈኞች የኦሮሚያ ክልል መንግስት በአስቸኳይ መልስ እንዲሰጥበትም አስጠንቅቀዋል። በዛሬ ሁለት ሻሸምኔ ላይ በተደረገው ሰላማዊ ሰልፍ ያነጋገርኩትም ሰው ተናግረዋል። የአዲስ አበባ ከተማ አስተዳደር በኦሮሚያ ክልል ውስጥ የተሰራውን ቤቶችን ለማከፋፈል ሲመጣ እንዴት ነው በምን አይነት መልኩ ነው በምን ህግ ነው መጥቶ የኦሮሚያ ክልል ውስጥ ገብቶ ይሄን ቤት መከፋፈል የሚችለው? ሶ ይሄንን ለመቃወም ነው ህዝቡ የወጣው። ቢካዝ የኦሮሚያ መንግስት ምን እየሰራ ነው? ለምንድን ነው በዚህ ዙሪያ ላይ ዝም የሚለው? ለምንድን ነው ወጥቶ የራሱን የሆነ አቋም ለምን አያሳየንም? በምን ነው ህዝቡ የእኛ መሬት በፊትም አልቀንበታል አሁንም እናልቅበታለን። ይሄ ሰልፍ ደግሞ ለኦሮሚያ ክልላዊ መንግስት መስጠንቀቂያ ነው። ለዛ ነው የወጣ ነው። መስጠንቀቂያ ሰጥተነዋል። የኦሮሚያ ክልላዊ መንግስት ወደ ስራው ተነስተው ስራውን መስራት አለበት። አቋሙን በህዝቡ መንገር አለበት። ይሄ ደግሞ የአዲስ አበባ ከተማ አስተዳደርን አይመለከተውም። የኦሮሚያ ነው የኦሮሚያ መንግስት አቋሙን ወጥቶ እንድገልጽልን እንፈልጋለን። ለዚህ ለእነሱ መስጠንቀቂያ ነው። ትላንት በተከናወነው የጋራ የመኖሪያ ቤቶች እጣ ማውጣት ስነ ስርዓት ላይ የተገኙት የአዲስ አበባ አስተዳደር ምክትል ከንቲባ ታክለ ኡማ በጋራ መኖሪያ ቤቶቹ ግንባታ አርሶ አደሮች ከፍተኛ መስዋዕትነት መክፈላቸውን ገልጸው የቤቶቹን እደላ በተመለከተ የተፈናቀሉ አርሶ አደሮችና ቤተሰቦቻቸው እድሉን እንደሚያገኙም ገልጸዋል። ልማት በጋራ ተጠቃምነት ላይ ካልተመ ተሰጠን አንደኛው የሚጠቀም አንደኛው የሚጎዳ መሆኑ ስለማይቀር በተለይም የእርሻ መሬታቸውን ለእነዚህ ተግባራት ስሉ የረገቡና ለኢኮኖሚና ማኅበራዊ ቀውስ የተዳረጉ አርሶ አደሮችና የአርሶ አደር ልጆች ህመማችሁ የእኛም ህመም እንደሆነ እንዲታወቁ እና በዚህ ታሪካዊ የሀገር ግንባታና በጋራ ትግል እየመጣ ባለው ፈጣን የሀገር ግንባታ ሂደት በልጆቻችሁ የሚመራው መንግስትና መንግስታችሁ መስዋዕት ለከፈላችሁ ሁሉ ከምንም ጊዜ በላይ ልክሳችሁ እንደሆነ ላረጋግጥላችሁ ፈልጋለሁ። በዚህ ዙሪያ ለአርሶ አደሩ እና ለአርሶ አደር ልጆች በከተማችን አስተዳደር ካቢኔ እና በቤቶች አስተዳደር ቦርድ ያላይ እንዲሰጣቸው ተወስኗል። የህዝቡን ጥያቄ በተመለከተ የኦሮሚያ ብሔራዊ ክልላዊ መንግስት ካቢኔ ዛሬ ሲወያይ እንደነበረ የውስጥ ምንጮች ገልጸዋል። በዛሬ ዕለት መግለጫም ይሰጣሉ ተብሎ ሲጠበቅ የቆየ ሲሆን አመሻሽ ይህ ዝግጅት እስከተጠናከረበት ጊዜ ድረስ መግለጫው አልደረሰንም። ከወጣ ነገ ይዘን እንቀርባለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።